ኢትዮጵያ ኤርትራና ሶማሊያ የሀገሮቻቸውን ግንኙነት ለማጠናከር የተስማሙ ሲሆን ባለ አራት ነጥብ ስምምነትም ተፈራርመዋል። በሌላ በኩል ደግሞ በአስመራ የኢትዮጵያ ኤምባሲ በኦፊሴል ተከፍቷል። ብርሃነ በርኸ ተከታዩን ዘገባ ልኮልናል። የኤርትራ ኢትዮጵያና ሶማሊያ መሪዎች ትላንት 30 መስከረም 2010 በሀገር ህንጻ አስመራ የሦስትዮሽ ውይይት ካደረጉ በኋላ አራት አበይት ነጥቦችን የያዘ አጠቃላይ የትብብር ሰነድ ተፈራርመዋል። ፕሬዚደንት ኤርትራ ኢሳያስ አፈወርቂ የኢፌዴሪ ጠቅላይ ሚኒስትር ዶክተር አብይ አሕመድና የሶማሊያ ዲሞክራሲያዊ ሪፐብሊክ ፕሬዚደንት መሐመድ አብዱላሂ የሦስቱ አገራት ዝምድናን ለማጠናከርና ለማጎልበት እንዲሁም ሦስቱን አገራት በሚመለከቱ የቀጠናው ጉዳዮች ላይ ከተነጋገሩ በኋላ ነው ስምምነቱን የተፈራረሙት። መሪዎቹ ሦስቱ አገራት ሰብአዊና ተፈጥሯዊ ጸጋዎቻቸውን አዋህደው ከሰሩ በቀጣይ በዚህ ቀጠና የተሻለ ተስፋ እንደሚኖረውም መግባባት ላይ ደርሰዋል። አራት አበይት ነጥቦችን የያዘው ሰነድ የሦስቱ አገራት ሕዝቦችን የጋራ ጥቅምን የሚያስጠብቅና የሚያረጋግጥ ጠንካራ ግንኙነት እንዲፈጥሩ የፖለቲካ የኢኮኖሚ፣ የማህበራዊ የባህላዊና የጸጥታው ጉዳዮች ላይ በመተባበር ወደ ከፍ ያለ ደረጃ ለማሳደግ በትብብር እንዲሰሩ ከሶስቱ አገራት ባለፈም ለአፍሪካ ቀንድና ለሌሎች አገራት ሰላምና መረጋጋት ተባብረው እንዲሰሩ የስምምነቱ ተግባራዊነትን የሚከታተል ከፍተኛ የጋራ ኮሚቴ እንዲመሰርቱ የሚል ይገኝበታል። የስምምነቱ አዋጅ በሶስቱ አገራት መካከል ያለውን የጂኦግራፊ የታሪክ የሃይማኖትና ሌሎች የጋራ ትስስሮችን ግምት ውስጥ ያስገባ እንደሆነም ተገልጧል። የኢትዮጵያና የሶማሊያ መሪዎች በኤርትራ ለሁለት ቀናት ይፋዊ የሥራ ጉብኝት ለማድረግ ነው ትላንት መስከረም ሰላሳ ወደ ኤርትራ የገቡት የኢትዮጵያ ኤምባሲ ዛሬ ጳጉሜ አንድ ጠዋት በአስመራ በይፋ ተከፍቷል። በኤምባሲ መክፈቻው ስነ ስርዓት ላይ ፕሬዚደንት ኢሳያስ አፈወርቂና ጠቅላይ ሚኒስትር ዶክተር አብይ አህመድ በኢትዮጵያ ሀገራዊ መዝሙር ታጅበው የኢትዮጵያን ሰንደቅ ዓላማ በኤምባሲው ሰቅለዋል። ዶክተር አብይ አህመድ ከፕሬዚደንት ኢሳያስ አፈወርቂ የኤምባሲውን ቁልፍ በይፋ ከተረከቡ በኋላ የኤምባሲውን ህንፃ ተዘዋውረው ጎብኝተዋል። የኤርትራ ኤምባሲ ሐምሌ 10 2010 በተመሳሳይ ሁኔታ በአዲስ አበባ በይፋ መከፈቱ የሚታወስ ነው። የኢፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድና በእሳቸው የተመራው የልኡካን ቡድን በአሰብ በምጽዋና በአስመራ ያደረጉትን የሁለት ቀን ይፋዊ የሥራ ጉብኝት ጨርሰው ዛሬ ጠዋት ጳጉሜ 1 2010 ወደ አዲስ አበባ ተሸኝተዋል። ይህ በእንዲህ እንዳለ በኤርትራ በሶማሊያ ና በኢትዮጵያ የውጭ ጉዳይ ሚኒስተሮች የተመራ ከፍተኛ የጋራ ኮሚቴ ዛሬ ወደ ጅቡቲ አቅንተዋል ይህ በሚኒስተር ዑስማን ሳሌህ አምባሳደር አህመድ ኢሶ ዳውድ ና ዶክተር ወርቅነህ ገበየሁ የቆመው የጋራ ኮሚቴ ወደ ጅቡቲ የማያካሄደው የመጀመሪያው ይፋዊ የስራ ጉብኝት ትላንት መስከረም ሰላሳ የሶስቱ አገራት መሪዎች የተፈራረሙበት አጠቃላይ የጋራ ስምምነት የቆመ የጋራ ኮሚቴ ሲሆን በቀጠናው ሰላምና መረጋጋትን ለማጎልበት የታቀደ የስራ ጉብኝት እንደሆነም ታውቋል። ብርሃነ በርሀ ለአሜሪካ ድምፅ ከአስመራ።